በደቡብ ክልል የጌዲዮ ዞንን ጨምሮ በተለያዩ የአገሪቱ አካባቢዎች የዜጎች መፈናቀልን ተከትሎም የተለያዩ ለጋሽ አካላት የድጋፍ እጃቸውን እየዘረጉ ይገኛሉ። ከነኚህም መካከል በቅርቡ በውጭ ሀገራት የሚኖሩ ኢትዮጵያንን በማስተባበር የድጋፍ ስራዎችን በማከናወን ላይ የሚገኘው ዓለም አቀፍ ትብብር ለኢትዮጵያን መብት የተባለው ድርጅት በቀዳሚነት ይጠቀሳል። የዚሁ ድርጅት መስራችና አመራሮች ታዲያ ዛሬ እዚህ በደቡብ ክልል ጌዲዮ ዞን ገደብ ወረዳ በመገኘት የተፈናቀሉ ዜጎችን ጎብኝተዋል። በጉብኝቱ ላይ በመብት ተሟጋችነትና ወትዋችነት የሚታወቀውና ዓለም አቀፍ ትብብር ለኢትዮጵያ መብት ዳይሬክተር የሆነው የጥበብ ከያኔው ታማኝ በየነም የተፈናቀሉ ዜጎች የሚገኙበት ሁኔታ ስሜትን የሚነካው ነው እንዳገኘው ገልጿል። በእናንተ መሀል በደረሰው ችግር ከልባችን አዝነናል። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁም። እኛን አስሩጦ እዚህ ድረስ ያመጣን ጉጅነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሐዘናችሁ ሐዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የሕይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታ ስላደረጋችሁ፣ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን። ይህን የመከራ ጊዜ በትብብር እናልፈዋለን ያለው ታማኝ እኛ ወደ ቀድሞ ኑሯችሁ እንመልሳችኋለን። እናንተም ወደ ድሮ ፍቅራችሁ ተመለሱ በማለት ተማጽኖውን አቅርቧል። ይህን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራችሁ ይሆናል። መንግስትም፣ ህዝብም፣ በውጭ ያለው ኢትዮጵያም፣ ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና ከሁሉም በላይ ኢትዮጵያዊ ሆናችሁ በኢትዮጵያዊነት ድንኳን ዘላ ዓለም በኩልነት እንድትኖሩ እንድትጥሩ አደራላለሁ። የፌዴራሉ ሰላም ሚኒስቴር ሚኒስትር ዴታ አቶ ዘይኑ ጀማል በበኩላቸው ዓለም አቀፍ ትብብር ለኢትዮጵያን መብት ከቤት ንብረታቸው ተፈናቅለው ለሚገኙ ዜጎች ላበረከተው ድጋፍ ምስጋናቸውን አቅርበዋል። የዚህ የመጣ ነው። ኢትዮጵያዊ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በምታደርጉት ይህን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋናዬን አቀርብለታለሁ። ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለው ድርጅት በተለያዩ የውጭ ሀገራት በሚኖሩ ኢትዮጵያውያንን በማስተባበር የተመሰረተ የበጎ አድራጎት ድርጅት እንደሆነ ይታወቃል። ድርጅቱ በቅርቡ በተለያዩ አካባቢዎች ተፈናቅለው የሚገኙ ዜጎችን መልሶ ለማቋቋም በውጭ ሀገራት የሚኖሩ ኢትዮጵያውያንን በማስተባበር ከ1.3 ሚሊዮን ዶላር በላይ በማሰባሰብ ተፈናቃዮችን መልሶ ለማ ለማቋቋም እንዲውል በድጋፍ መልክ ማበርከቱ ይታወሳል ለዲደብሊው ዘገባ ሸዋንግዛ ወጋየው ከጌዲዮ ዞን ገደብ ወረዳ